ሰሞኑን ናይሮቢ ውስጥ እየታየ ያለውን በስደተኞች ላይ የሚካሄድ እስራት ተከትሎ ወደ ሰባ የሚሆኑ ኢትዮጵያውያን ስደተኞች ወደ ኢትዮጵያ እንዲመለሱ መደረጉን በኬንያ የኢትዮጵያ ኤምባሲ አስታውቋል። አንድ የኤምባሲውን ባለስልጣን ማምሻውን በስልክ ያነጋገረው ባልደረባችን ሰለሞን አባተ ተከታዩን አዘጋጅቷል። ኬንያ ዋና ከተማ ናይሮቢ ውስጥ በተከታታይ ከተከሰቱ ፍንዳታዎች በኋላ የሀገሪቱ መንግስት ስደተኞች ሁሉ ወደ የተመደቡባቸው ሰፈሮች ተመልሰው እንዲገቡ የሚል ትዕዛዝ አውጥቶ ባለፉት ጥቂት ሳምንታት የጅምላ አፈሳና እስራት ሲያካሄድ ቆይቷል። በዚህ እርምጃም ስደተኞቹ የተለያዩ በደሎችና የመብቶች ጥሰቶች እየተፈጸሙባቸው መሆኑን አቤቱታቸውን በዓለም አቀፍ ደረጃ ሲያሰሙ ቆይተዋል። በዚህ በሶማሊያውያንና በኢትዮጵያውያን ስደተኞች ላይ በአመዛኙ ባነጣጠረ አፈሳ ወደ ስድስት ሺህ የሚሆኑ ስደተኞች በየእስር ቤቱና በናይሮቢው ካሳራኒ ስታዲየም ታጭቀው መቆየታቸውና አያያዛቸው እያሳሰባቸው እንደነበረ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአርና ሌሎችም ተቋማት ገልጸዋል። ስለ ሁኔታው ከዚህ ቀደም የዩኤንኤችሲአርን፣ የኬንያ ፖሊስን፣ ኪቱዬ ሸሪአ የሚባል የህግ ተቋምን፣ የኬንያን የሰብአዊ መብቶች ሙግት ድርጅት መግለጫንና ስደተኞቹን ራሳቸውንም በተደጋጋሚ እያነጋገርን ዘገባዎችን ስናደርስላችሁ ቆይተናል። ለመሆኑ ዜጎቹ እየተንገላቱና ብዙ በደሎች እየተፈጸሙባቸው እንደሆነ የሚናገሩት በኬንያ የኢትዮጵያ ኤምባሲ ምን ይላል? አቶ መለስ አለም ተኪኤ የኤምባሲው የቆንስላና ዲያስፖራ ጉዳዮች ዘርፍ ኃላፊ፣ የመንግስቱ እርምጃ የማሳደድ አይደለም ብለዋል። በመጀመሪያ ደረጃ የኬንያ መንግስት እያካሄደ ያለው ፍተሻም ሆነ አሰሳ ስደተኞችን ሆን ብሎ ከማሳደድ እና ከማስጨነቅ ጋር እያያዝ አይደለም። እሱን የኬንያ መንግስት ተጨማሪ መረጃ መጠየቅ የሚሻል ይመስለኛል። ከዛ በተረፈ ግን እዚህ የሚኖሩ ኢትዮጵያውያንን በተመለከተ የኢትዮጵያ ኤምባሲ ክትትል ያደርጋል። በነገራችን ላይ እዚህ ያሉት ኢትዮጵያውያን በተመለከተ አንዳንዶቹ በህገ ወጥ መንገድ በታንዛኒያ በኩል አድርገው ደቡብ አፍሪካ ለመሄድ ሲሉ ኬንያ ውስጥ ተይዘው የቆዩ ሰዎች አሉ። ሌሎቹ ህጋዊ የጉዞ ሰነድ እና የመኖሪያ ፈቃድ ኖሯቸው የሚኖሩ ሰዎች አሉ። ሌሎቹ ግን በተባበሩት መንግስታት ድርጅት ስደተኞች ኮሚሽን ስር ከለላ ኖሯቸው የሚኖሩ ሰዎች ናቸው። የኬንያ መንግስት ባለፉት ጥቂት ዓመታት ተደጋጋሚ የሽብርተኝነት ጥቃት በቅርቡ የተከሰተውን የዌስትጌት ተከትሎ ከደረሰበት በኋላ የሴኩሪቲ ክራክዳውን ያደርጋል። የሴኩሪቲ ክራክዳውን የጸጥታ ስራ በህገ ወጥ መንገድ የሚኖሩትን የሚመለከት ነው። በህጋዊ መንገድ የሚኖር አንድም ኢትዮጵያዊ ጉዳት አልደረሰበትም በህገወጥ መንገድ የሚኖሩትም ቢሆን ግን የኢትዮጵያ ኤምባሲ ከኬንያ መንግስት የተለያየ የጸጥታ መዋቅሮች ጋር በመሆን በዜጎቻችን ላይ አንድም የሆነ ሰብአዊ መብት ጥሰት እንዳይካሄድ በዕለት ተዕለት ክትትል ያደርጋል ባለፉት ጥቂት ቀናት ውስጥ የተወሰኑ ተይዘው የነበሩ በተለይም ወደ ደቡብ አፍሪካ ለመሄድ ሲሉ ናይሮቢ ኢስሊ የሚባለው አካባቢ ታስረው የነበሩ ኢትዮጵያውያን ነበሩ እነሱን ከኬንያ ፖሊስ ጋር በመነጋገር መብታቸው ተጠብቆ ወደ ሀገራቸው እንዲመለሱ ተደርጓል ስለዚህ የኢትዮጵያ ኤምባሲ እንደዋና ስራው ይዞት እየሰራበት ያለበት ሁኔታ ነው ያለው አቶ መለስ። ህጋዊ ፍቃድ ያላቸውና የሌላቸው ወይም በህገወጥ መንገድ የገቡና በህጋዊነት ያሉ ያሏቸው አሉ። ስደተኛ ሲወጣ ብዙ ጊዜ በፖለቲካ ምክንያት የሚወጣ በኢኮኖሚ ምክንያት የሚወጣ ብዙ ጊዜ በተለይ አፍሪካ ውስጥ እንደምናየው ድንበር እያቋረጠ ነው የሚሄደው። በተለይ በምስራቅ አፍሪካ ሀገሮች መካከል ደግሞ የትራንዚት አይነት ጥያቄዎች አይቀርቡም። ስምምነቶችም አሉ። ለነገሩ በኢጋድ ሀገሮች መካከል አይደለም እንዴ? ቪዛ ላይ ጠየቁ ይችላሉ። እና እንዴት ነው ህገወጥና ህጋዊ ተብለው ሊለዩ የሚችሉት? ያሁለ እንዴት መሰላቱ ሰለሞን፣ በኢትዮጵያና ኬንያ መንግስት የቪዛ ያለመጠየቅ ስምምነት ወይም ቪዛ አቦሊሽን ስምምነት ከተፈራረሙ ከአርባ ዓመት በላይ ሆናቸዋል። እሱ ችግር የለም። ማንኛውም ኢትዮጵያዊ ፓስፖርቱን እስከያዘ ድረስ እዚህ ያለው ናይሮቢ ወይም በሞያሌ በኩል መግባት ይችላል። ችግሩ ያለው ምንድን ነው? እነዚህ ብዙዎቹ ኢትዮጵያውያን በተለይም ከደቡብ ክልል የሚመጡት ፓስፖርት ይዘው ድንበር ድረስ ይመጣሉ። ከህገወጥ የሰው አዘዋዋሪዎች ጋር ይገናኛሉ። እነሱ ፓስፖርታቸውን ይወስዱባቸዋል። ስለዚህ ኬንያ መሬት ላይ ከገቡ በኋላ እነዚህ ሰዎች የኢትዮጵያ ፓስፖርት የላቸውም። የኢትዮጵያዊ ማንነታቸውን የሚገልጽ ምንም ሰነድ የላቸውም ኤምባሲ ያደረገው ምንድን ነው ኬንያ መሬት ላይ ገብተው ህጋዊ የጉዞ ሰነድ ባለመኖሩ በእስር ላይ የነበሩ ሰዎችን ዜግነታቸውን አጣርቶ ኢትዮጵያዊ መሆን አለመሆናቸውን አጣርቶ የጉዞ ሰነድ እየሰራ ነው ከኬንያ የጸጥታ መዋቅር ጋር እየሆነ እየመለሳቸው ያለው ስለዚህ ህጋዊ ሰነድ ይዞ የታሰረ አንድም ኢትዮጵያ የለም። አንድም ኢትዮጵያ የለም። እኔ ያነጋገርኳቸው ስደተኞች ለብዙ ዓመታት እዛ ቆይተናል ያሉ ኢስሊም አካባቢ የሚኖሩ ታስረናል፣ ተንገላተናል እያሳየናቸው ማስረጃዎቻችን እየወሰዱ ያስሩናል፣ ያጉላሉናል ያሉ አሉ። እንዴት መሰለህ፣ አሁን የሪፊዩጅ ስታተስ ይዘው የሚኖሩት ሰዎችን እነዚህ ሰዎች አመኑበትም አላመኑበትም እውነትም ሆነ አልሆነ ኢትዮጵያ ውስጥ ተጽዕኖ ይፈጸምብናል፣ ወዘተ ወዘተ የሚሉ ምክንያቶችን ሰጥተው ዩኤን ኤች ሲያር ፕሮቴክሽን ስር ያሉ ሰዎች ናቸው። ለእነዚህ ሰዎች ኤምበሲው የተለየ ግንኙነት ማድረግ አይችልም። አፍተር ኦል ዩኤን ኤች ሲያር የሚጠብቃቸው እኮ የኢትዮጵያ መንግስት ያደርግባቸዋል ተብለው ከሚታሰብ ተጽዕኖ ነው። እነዚህ ሰዎች እንደዛም ሆኖ ግን በተለያየ መንገድ እየተደገፉ ያሉበት ሁኔታ ነው ያለው እና ብዙም ተጨባጭ ያልሆነ አስተያየት ነው። ፈትሻችሁ፣ ህጋዊነታቸውን ያረጋግጣችኋቸው ያሉኝ ስንት ኢትዮጵያውያንን ወደ ኢትዮጵያ መልሳችኋል? እንግዲህ እስከ ዛሬ ድረስ ሰባ ሁለት የሚሆኑ ኢትዮጵያውያን በሶስት እስር ቤቶች ነበሩ። ከእነሱ ውስጥ ሁለቱ የዩኤንችር ስታተስ ያላቸው ሰዎች ናቸው። እነሱን እንግዲህ ስደተኛው ወደ ካምፕ መግባት አለበት ብሎ የኬንያ መንግስት ወስኗል። ሁለቱ ወደ ካኩማ ካምፕ ገብተዋል። ቀሪዎቹን ሰባ አካባቢ የሚሆኑ ኢትዮጵያውያን ግን በሞያሌ አድርገን ኢሲዮሎ ላይ አድረው በሞያሌ በኩል ወደ ሀገራቸው ተሸኝተዋል። በፍቃዳቸው ነው እነዚህ ሰዎች የሄዱት። እነዚህ ሰዎች የኬንያ መንግስት ጥያቄ አቅርበውላቸዋል። ከቆዩ በህገወጥ መንገድ ሰው መሬት ላይ ያሉ ስለሆኑ ክስ ይመሰረትባቸዋል። ስለዚህ ኤምባሲው ምንድን ነው ያደረገው? ከኬንያ መንግስት ጋር ተናግሮ እዚህ ከቆያችሁ ይህን ነገር ይገጥማቸዋል። ስለዚህ እነሱም ራሳቸው ወደ ሀገራችን መግባት እንፈልጋለን የሚል ጥያቄ አቅርበው ነው ወደ ሀገራቸው እንዲመለሱ ይሆነው። አንዳንድ ጊዜ የሚሰሙ ቅሬታዎች አሉ። ኬንያ ውስጥ ካሉ ስደተኞች የኢትዮጵያ መንግስት እዛ እየገባ ከስደተኞቹ መካከል የሚፈልጋቸውን በፖለቲካ የሚሆን በማንኛውም መንገድ እያፈነ ይወስዳል። በተለይ ደግሞ አሁን ናይሮቢ ላይ እየተካሄደ ያለው ነገር ኢትዮጵያና ኬንያ ወይም መሪዎቹ ፍቅር ላይ ስለሆኑ በአሁኑ ጊዜ ሆን ብለው ለሰበብ ብለው የሚያፈነዷቸው የተወሰኑ አካላት ፈንጂዎች እንጂ በትክክልም የሽብር አደጋዎች ናቸው ብለን አናምንም የሚሉ አሉ። በፖለቲካ አቋሙ ምክንያት ከኬንያ እየታደነ ነው ወደ አዲስ አበባ የሚመጣ ሰው የለም። ኢትዮጵያ ውስጥ ማንም ሰው ሀሳቡን የመግለጽ በሚፈለገው የፖለቲካ ዓላማ ውስጥ የመደራጀት የመስራት መብት አለው እና እሱ ብዙም ውሃ የሚቋጠር አስተያየት አይደለም። ኬንያ ውስጥ የሚፈጸሙ የቦምብ ጥቃቶች ሆን ተብለው የተፈጸሙ ናቸው አይደለም የሚለው አሁንም እሱን ከኬንያውያን መልስ ማግኘት ትችላለህ። በጣም ቀላሉ ነገር። ግን ዌስት ጌት ላይ የፈነዳው እና ያን ያህል ንጹሀንን ሰዎች የፈጀ ፍንዳታ የኬንያ መንግስት ወይም የፕሬዚደንት ኡሁሩ አስተዳደር ሆን ብሎ ስደተኞችን ለማደን ብሎ የወሰደው እርምጃ ነው ብሎ ማሰብ የ ነት ነው የሚመስል ኖ ኖ ኖ እሱ የዌስት ጌቱን የዌስት ጌቱን አላልኩም። አቶ መለስ መንግስትና የኬንያ መንግስት እርግጥ ነው በጣም ጠንካራ የሆነ ወንድማዊ ግንኙነት አላቸው። በሁለቱ አገራትና መንግስታት መካከል እየዳበረና እየጎለበተ የሄደ ግንኙነት አለ። ይህ ግን ቀደም ሲል የነበረ አሁን የበልጥ ተጠናክሮ እየሄደ ያለ፣ በዚህ ምክንያት በዜጎች ላይ እዚህ ባሉ ስደተኞች ላይ የሚደርስ አንድም ጥቃት የለም። ምንም አይነት ስደተኞች ይሁኑ ኢትዮጵያውያን ናቸው እስከተባለ ድረስ የታሰሩበት ቦታ እየሄዳችሁ ታያቸዋላችሁ። ድጋፍ ለመስጠት የምታደርጉት ጥረት አለ። እንግዲህ በየዕለቱ እዚህ ያሉ ኢትዮጵያውያንን በተመለከተ የሚደርሰባቸው ጥቃት ካለ የምንከታተልበት የራሳችን መንገድ አለ። ሰው መድቦ፣ ቢያንስ ሁለት ሰው መድቦ፣ ባለ ውስን ኃይል ኤምባሲው ሁለት ሰው መድቦ እና ከኬንያ የኢሚግሬሽን እና የፖሊስ አካል ጋር በመገናኘት በየዕለቱ አፕዴት ያደርጉናል። የታሰረ ሰው ካለ፣ የተያዘ ሰው ካለ እዚህ ቦታ ነው ያለው ይሉናል። ይሄድን እናናገራለን። መብቱ እንዲከበር እናደርጋለን። በየዕለቱ ሂደቱ የምንከታተልበት አሰራር አለን ማለት ይቻላል ስንት ኢትዮጵያውያን ኬንያ ውስጥ አሉ አቶ መለስ አሁን እንግዲህ ግምት ነው የምሰጥህ አቶ ሰለሞን ናይሮቢ ላይ ከሀያ እስከ ሀያ አምስት ሺህ ኢትዮጵያውያን ብለን እንገምታለን ይሁን እንጂ ኬንያ የሚመጡ አብዛኛዎቹ ሰዎች ወደ ሌላ ሶስተኛ ሀገር ለመሄድ እንደ መሸጋገሪያ የሚጠቀሙ ሰዎች ናቸው እና በየጊዜው የሚዋጅ ከፍ ዘቅ የሚል ቁጥር ነው ያለው በአሁኑ ውስጥ በተወሰደው እርምጃ ስንት ኢትዮጵያውያን ታስረዋል እንዳልኩ ሰባ ሁለት ኢትዮጵያውያን ታስረው ነበር በቃ ሰባ ሁለት ሰባ ሁለት ኢትዮጵያውያን ታስረው ነበር። ሩዌሩ የሚባል እስር ቤት፣ ጂንጃ የሚባል እስር ቤት፣ ከሰራን የሚባል እስር ቤት ሰባ ሁለት ኢትዮጵያውያን ነበሩ። ሁለቱ ስደተኞች ስለሆኑ ወደ ስደተኛ ካምብ እንዲበሱ ተደርገዋል። ቀሪው ግን መብቶ ተጠብቆ ሰብአዊ ክብሮ ተጠብቆ በኬንያ መንግስት እና ኢትዮጵያ መንግስት በዘረገ ድጋፍ ወደ ሀገሩ እንዲገባ ተደርጓል። ኢትዮጵያውያን እዛ የሚገኙ በምንም ሰዓት ይሁን በምንም መንገድ ወደ ኬንያ ይግቡ፣ ድጋፍ የኤምባሲውን ተሳትፎ በህይወታቸው ውስጥ በሚፈልጉበት ጊዜ ፈጥናችሁ ትደርሱላቸዋላችሁ? እንግዲህ ኬንያ ውስጥ ከኢትዮጵያ ኤምባሲ ጋር ጠንካራ ግንኙነት የፈጠሩ የተለያዩ አደራጀቶች አሉ። አንደኛ የኢትዮጵያውያን ማህበሮች አሉ። በእምነት ደረጃ የተደራጁ ሰዎች አሉ። የተባበረ መንግስታት ድርጅት የኬንያ ጽሕፈት ቤት ላይ የሚሰሩ የተለያዩ ብዙ ኢትዮጵያውያን አሉ። ኬንያ ውስጥ በሚገኙ ዓለም አቀፍ ድርጅቶች ውስጥ የሚሰሩ ኢትዮጵያውያን አሉ። ኤንጂኦ የሚሰሩ ሰዎች አሉ። እዚህ ካለ ኢትዮጵያዊ ጋር በቀጥታ የኢሜይል ግንኙነት አለን፣ የስልክ ግንኙነት አለን፣ የራሳችን ሆት ላይን አለን። ስለዚህ በየጊዜው እያንዳንዷ መረጃ ደርሰናለች። የናይሮቢ የኢትዮጵያ ኤምባሲ ከእንደዚህ ግንኙነት በዘለለ በማህበራዊ በሰርግ፣ በለቅሶ፣ በድግስ ሁሉ የተገናኘ ጠንካራ ግንኙነት ለመሰረተ እዚህ በሚኖሩ ኢትዮጵያውያን ዜጎቻችን ላይ አንድም የሚደርስ ጥቃት ወዲያውን የሚደርስን የኬንያ መንግስትና የኢትዮጵያ መንግስት ካላቸው መልካምና ጠንካራ ግንኙነት አንጻር ችግሮች ሲፈጠሩ የምንፈታበት አሰራር ነው ያለን። በዚህ በአሁኑ እርምጃ ቤታቸው በሌሊት ነው የሚገቡትና የሚወሯቸው፣ ገንዘብ ይጠይቋቸዋል፣ ንብረቶቻቸውን ይወስዳሉ። ብዙ መጎሳቆል አለ። የመድፈር ሙከራዎች ሁሉ መደረጋቸውን ሲናገሩ ነበረ። በተለይ ካሳራኒ የነበሩ እስረኞች ካሳራኒ ባሉ እስረኞች ላይ የደረሰ አንድም ጥቃት እንደሌለ ማረጋገጫ ልሰጥልህ ይችላል። ከመጀመሪያ ጀምሮ እዛ ከታሰሩ ብቻ ሳይሆን አካባቢ የተወሰኑ በንግድ ላይ የተሰማሩ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ጥቃት ደርሶብናል የሚል አስተያየት እኛ ጋር አልመጣም። የኬንያ ፖሊስ መዋቅር ላይ የተወሰኑ ይህ ነው ከአሰራር የሚመጡ አንድ አንድ እዚህም እዚያም የሚፈጠሩ የአሰራር ችግሮች እንዳሉ እኛም እንሰማለን። ከዛ በተረፈ ግን እዚህ ባሉ ኢትዮጵያውያን ላይ ምንም አይነት አንድም እንደዚህ አይነት እንግልት ችግር እንዳልደረሰ ማረጋገጫ ልሰጥ እችላለሁ። በሌሎች ዝግጅቶች በዚህ ጉዳይ በስፋት እንመለሳለን። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ዋሽንግተን